አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአፍሪካ የምርጫ ታሪክ፣ ቻይና በአፍሪካ ዩናይትድ ስቴትስን ማጠፏ ተገለጸና፣ የአፍሪካ ሚሊዮነሮች የሚሉት ርዕሶች ነው። በዛሬው ፕሮግራማችን የምንመለከተው ሩኪንግስ የተባለው ዋሽንግተን ዲሲ የሚገኘው የጥናትና ምርምር ተቋም የሚያወጣው ድረገጽ ፕሬዚደንት ባራክ ኦባማ በቅርቡ አፍሪቃን በጎበኙበት ወቅት ፕሬዚዳንታዊ ስልጣን ገደብ እንዲኖረው ያደረጉትን ንግግር መሰረት በማድረግ ባቀረበው ጽሁፍ እንደ አውሮፓ አቆጣጠር በ ሺ ዘጠኝ መቶ ዘጠናዎቹ አመታት በአፍሪቃ የሚካሄዱ ምርጫዎች ከተወዳዳሪ አልባ ተወዳዳሪዎች ወደሚኖሯቸው ምርጫዎች እንደ ተሸጋገሩ ይገልጻል። አፍሪቃ ውስጥ እንደ አውሮፓ አቆጣጠር በ ሺ ዘጠኝ መቶ ሰማኒያዎቹ አመታት ተወዳዳሪዎች የቀረቡባቸው ምርጫዎች የተካሄዱባቸው የአፍሪቃ ሀገሮች ከ20 በታች ነበሩ። በ1990ዎቹ ዓመታት ግን ወደ 72 ከፍ ማለታቸውን ድረገጹ ጠቁሟል። ከዛ ጋር ተያይዞም ሀገሮች መሪዎች በስልጣን ላይ የሚቆዩበትን የጊዜ ገደብ አስቀመጡ። የስልጣን ጊዜውም ከሰባት ወደ አምስት ወይም ከዛ ወዳነሰ ተቀነሰ፣ አዳዲስ ህገ መንግስቶቹም ወጡ ይላል ጽሁፉ። ይሁንና ተወዳዳሪ የሌላቸው ምርጫዎችና መፈንቅለ መንግስታት እየቀነሱ ቢሄዱም በውድድር የተካሄዱ ምርጫዎች ወደ አመራር ሽግግር የሚያመሩት ብዙም አልተበራከቱም። ይህም ወደ ኋላ የመመለስ ስጋት እያሳደረ ነው። ግልጽ በሆነ ውድድር ስልጣን ላይ የወጡ መሪዎች ሳይቀሩ በስልጣን የጊዜ ገደብ አስፈላጊነት ላይ የጥያቄ ምልክት እያስቀመጡ ነው። በአህጉሪቱ ዙሪያ ህገ መንግስቶችን ለመለወጥ ሀሳቦችን የሚያቀርቡ ፕሬዚዳንቶች ብዛት እየተበራከተ ነው። ይህም መረጋጋትን ሳይሆን ወደ ኋላ መቅረትን ያስከትላል ሲል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ ያወሳል። በቡርኪና ፋሶና በቡሩንዲ ህገ መንግስቱን ቀይሮ በስልጣን ላይ ለመቆየት የተደረገው ጥረት ወደ ህዝባዊ መነሳሳትና ወደ ህይወት መጥፋት አምርቷል። ፕሬዝደንት ኦባማ በአፍሪቃ ህብረት ባደረጉት ንግግር ለሶስተኛ ጊዜ በወዳደር የማሸንፍ ይመስለኛል፣ ሆኖም ለመወዳደር አልችልም ያሉትም በቡርኪና ፋሶና በቡሩንዲ የሆነውን መሰረት በማድረግ ነው ይላል ብሩኪንግስ ድረገጽ ላይ የወጣው ጽሑፍ። የኮንጎ ዲሞክራሲያዊት ሪፑብሊክ፣ የኮንጎ ሪፑብሊክ፣ ኡጋንዳ፣ ሩዋንዳ፣ ኮንጎ፣ ጋቦን፣ ቻይናና ኢኳቶሪያል ጊኒ በመጪው አመት ምርጫ ያካሂዳሉ። የእነዚህ ሀገሮች ፕሬዝዳንቶች የስልጣን ጊዜ ገደብ ያሟሉ ናቸው። በእነዚህ ሀገሮች የሚከተለው ነገርና ሁለት ሺ ሀያ ዓመተ ምህረት ከመሙላቱ በፊት የስልጣን ገደባቸው የሚያበቃ መሪዎች በሚያደርጉት ነገር ነው የአስርተ አመቱ የአፍሪካ ሁኔታ የሚገመገመው ይላል። ብዙ የአፍሪካ ሀገሮች ከአንድ ፓርቲ ስርዓት ብዙ ፓርቲዎች ወደ ተካፈሉበት ውድድር የተሸጋገሩ ቢሆንም የሚያሸንፉት ያው በስልጣን ላይ የቆዩት መሪዎች ናቸው። ይህ ክስተት ታዲያ ምርጫው የሚጠበቀውን ውጤት ለማምጣት የሚያስችል ያህል አለመሆኑን እንደሚያመላክት ጽሑፉ ያስረዳል። ጥሩ ነገር ግን ናይጄሪያና ጋና ከመፈንቅለ መንግስታት ወጥተው ውድድር ወዳለበት ምርጫ እንደተሸጋገሩ ወደ ኋላ አልተመለሱም። እንዳውም የውድድር ሂደቱን በሚገባ እያስተካከሉ ሄደዋል ሲል ጽሁፉ ይገልጻል። አያይዞም ጽሁፉ ሞሪሸስን፣ ዛምቢያንና ቦትስዋናን የመሳሰሉት የአፍሪካ ሀገሮች ከነጻነት በኋላ ስኬታማ ምርጫዎች በማካሄዳቸው ከመፈንቅለ መንግስታትና በሌሎች መሰናክሎች ከመደናቀፍ መዳናቸው ጠቁሟል። እንደ ሞሪሸስ፣ ኬፕ ቬርዴ፣ ቦትስዋና፣ ቤኒን፣ ዛምቢያ ኬንያና ጋና እንዲሁም ሌሎች ብዙ የአፍሪካ ሀገሮች ላካሄዷቸው ስኬታማ ምርጫዎች እያመሰገንን፣ በእነዚህ ሀገሮችም ሆነ በሌሎች የአፍሪካ ሀገሮች የምርጫ ሂደቶቹ ትክክለኛውን አካሄድ እንዲይዙ ለማድረግ ገና ብዙ ስራ ይጠይቃል ሲል ብሩኪንግስ ድረገጽ አስገንዝቧል። ዘ ግሎብ ኤን ሜይል የተባለው የካናዳ ጋዜጣ ድረገጽ በበኩሉ ኦባማ አፍሪቃን እያጡ መሆናቸውን የሚገልጽ ዘገባ አውጥቷል። ፕሬዝደንት ኦባማ በቅርቡ በአፍሪቃ ያካሄዱት ጉብኝት በንግግርና በተምሳሌት ደረጃ መልካም ነበር። ነገር ግን የአፍሪቃ መሪዎች በዲሞክራሲና በሰብአዊ መብት ማክበር ረገድ ያላቸውን ድክመት በይፋ የገለጹ ቢሆንም ጉብኝታቸው ለአፍሪቃ ያቀረበው ተጨባጭ ነገር የለም ይላል። ይህን ጽሑፍ ያቀረቡት በዩናይትድ ስቴትስ የካናዳ አምባሳደር የነበሩት ዴሬክ በርኒና በካርልተን ዩኒቨርሲቲ ፕሮፌሰር የሆኑት ፌን ኦስለር ሀምተን ናቸው። አፍሪቃ የማያባራ የድህነት የሙስናና የጸጥታ ችግር ቢንጸባረቅባትም ተጨባጭ የሆነ ብሩህ ተስፋ እየታየባት ነው። ዩናይትድ ስቴትስና ሌሎች በርካታ የምዕራብ አገሮች ግን ሁኔታውን እየተጠቀሙበት አይደለም፣ በማለት ድረ ገጹ ያትታል። አውንታዊ የሆነ ህዝባዊ ዝንባሌ የአፍሪቃን የኢኮኖሚ ትንሣኤ እያንቀሳቀሰ ነው። ኢትዮጵያን፣ አንጎላን፣ ቦትስዋናንና ታንዛኒያን በመሳሰሉት ሀገሮች ከፍተኛ የኢኮኖሚ እድገት እየታየ ነው። ይሁንና ምዕራቡ ዓለም ቻይና ለአፍሪቃ በምትሰጠው ትኩረትና በምታከናውናቸው ተጨባጭ ተግባሮች እየተበለጠ ነው። ቻይና ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የምታፈሰሙ አለንዋይ ከሦስት ዓመታት በፊት አስራ ስምንት ነጥብ አምሳ አምስት ቢሊዮን ዶላር ደርሶ ነበር። ቻይና ከአፍሪቃ ጋር በምታደርገው የንግድ ልውውጥ በኦባማ ፕሬዝደንትነት ወቅት ከዩናይትድ ስቴትስ አልፋ ሄዳለች። ዩናይትድ ስቴትስ ከአፍሪቃ ጋር የምታደርገው የንግድ ልውውጥ ከሶስት አመታት በፊት አንድ መቶ አርባ ሁለት ቢሊዮን ዶላር ደርሶ የነበረ ቢሆንም ባለፈው አመት ወደ ሰባ ሶስት ቢሊዮን ዶላር ወርዷል። ቻይና ግን ከአፍሪቃ ጋር ያላትን የንግድ ግንኙነት በአራት አመታት ውስጥ በእጥፍ ጨምራ ወደ ሁለት መቶ ሀያ ሁለት ቢሊዮን ዶላር አድርሰዋለች ይላል ዘ ግሎብ ኤን ሜል ድረገጽ ላይ የወጣው ጽሑፍ በጸጥታ አንጻርም ቢሆን ቻይና በአፍሪቃ ወታደራዊ ሰራተኞችን የምታበረክት አጋር እንደሆነች ጽሑፉ ይገልጻል። ለምሳሌ በያዝነው አመት አፍሪቃ ውስጥ ባሉት ዘጠኝ የተባበሩት መንግስታት ድርጅት የሰላም ተልእኮዎች በሰባቱ የቻይና ወታደራዊ ሰራተኞች ተመድበዋል። ቀጣይ ተሳትፎ ያላቸው የምዕራብ ሀገሮች ግን እፍኝ የማይሞሉ ናቸው። የሚያስደስተው ነገር ግን አፍሪቃውያን የጸጥታ ችግራቸውን በራሳቸው ለመወጣት ሲሉ ብዙ እየጣሩ መሆናቸው ነው። የአፍሪቃ ሕብረት የሰላም ጥበቃ አስፈላጊነትን ለማሟላት በተጠንቀቅ የሚጠባበቅ ኃይል መስርቷል። የአፍሪቃ ሕብረት ብዙውን ጊዜ ከተባበሩት መንግስታት ድርጅት ጋር በመተባበር በአምስት የሰላም ጥበቃ ተልእኮ ተሰማርቷል። ይሁንና አብዛኞቹ ተልእኮዎቹ በቂ ባጀትም ሆነ በቂ ወታደራዊ አቅርቦት ስለሌላቸው የውጭ ድጋፍ እንደሚያስፈልጋቸው እሙን ነው ሲል ዘ ግሎብ ኤን ሜይል ጋዜጣ ድረገጽ ላይ የወጣ ጽሑፍ አስገንዝቧል። ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ደግሞ የአፍሪካ ሚሊዮነሮች ያሉት በናይጀሪያ ግብፅና ደቡብ አፍሪቃ ነው። ኬንያ ውስጥም ጥቂቶች አሉ ይላል። ስለ አፍሪቃ እድገት መናገሩ ድግግሞች ቢመስልም እውነታነቱ እየተረጋገጠ ነው ሲልም ገልጿል። የአፍሪቃ ኢኮኖሚ እድገት ባህሪ ላይ የተለያዩ ክርክሮች እየተነሱ ቢሆንም አንድ ግልጽ የሆነው ነገር ግን በአህጉሪቱ ዙሪያ አዳዲስ ሀብቶች እየተፈጠሩ መሆናቸውን ነው። አዲስ የዓለም ሀብት የተባለው የጥናት ተቋም ባወጣው አሃዝ መሰረት በአስራ አምስት ዓመታት ውስጥ በአፍሪቃ ከአንድ ሚሊዮን ዶላር በላይ ሀብት ያላቸው ሰዎች ከአንድ መቶ አርባ አምስት ከመቶ በላይ ማደጋቸውን ድረገጹ ጠቁሟል። በቀጣዩ አስርተ ዓመት ውስጥ ደግሞ በአርባ አምስት ከመቶ ያድጋል ተብሎ እንደሚጠበቅ ጠቅሷል። ካለፉት አስራ አራት ዓመታት ወዲህ በአፍሪቃ የነፍስ ወከፍ ገቢ በአንድ መቶ ሰላሳ ሶስት ከመቶ ከፍ ብሏል። በተቀሩት ክፍላት ዓለም ግን በስልሳ ሶስት ከመቶ ነው ያደገው። ከአፍሪቃ ትልቅ ምጥቀት የታየው በአንጎላ ነው። የአንጎላ የነፍስ ወከፍ ገቢ በአምስት መቶ ሰላሳ ሁለት ከመቶ አድጓል። እንደ ኬንያና ናይጄሪያ በአፍሪቃ ውስጥ ሀብታም ከሆኑት ሀገሮች አንዷ የነበረችው ዚምባብዌ ነፍስ ወከፍ ገቢ ዝቅተኛ ሆኗል። በአስር ሀገራት ውስጥ የአንድ ሚሊዮን ዶላር ወይም ከዛ በላይ ሀብት ያላቸው ግለሰብ አፍሪቃውያን ብዛት ደቡብ አፍሪቃ ውስጥ አርባ ስድስት ሺ ስምንት መቶ በግብፅ ሀያ ሺ ስምንት መቶ ናይጄሪያ አስራ አምስት ሺ አራት መቶ ኬንያ ስምንት ሺ አምስት መቶ ሲሆን አስረኛውን ማለት የመጨረሻውን ቦታ በያዘችው ኢትዮጵያ የአንድ ሚሊዮን ወይም ከዛ በላይ ሀብት ያላቸው ሰዎች ብዛት 20800 እንደሆነ ኮርትስ የተባለው በኢኮኖሚ ጉዳይ ላይ የሚያተኩር ድረገጽ ዘግቧል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።